በትግራይ ክልላዊ አስተዳደርና ጠቅላይ ሚኒስትር አብይ አህመድ በሚመሩት የኢትዮጵያ ፌዴራል መንግስት መካከል የነበረው የቃላት ጦርነት አብቅቶ ከትናንት ሌሊት አንስቶ ውጊያ ውስጥ መገባቱን ከጠቅላይ ሚኒስትሩ አብይ አህመድ የተሰጠው መግለጫ ያመላክታል። ይህ ከመከሰቱ አስቀድሞ የውጭ ኃይል ጣልቃ እንዲገባበት ሲያሳስቡ ከነበሩ የፖለቲካ ተንታኞች መካከል በኢትዮጵያ የኢንተርናሽናል ክራይሲስ ተንታኝ ዊሊያም ዴቪሰን አንዱ ናቸው። አሁን በትግራይ ክልላዊ አስተዳደርና በፌዴራል መንግስት መንግስት መካከል የተፈጠረው የከረረ ግጭት ሀገሪቱ ወሳኝ ጊዜ ላይ ባለችበት ወቅት ነው ይላሉ። ይህ የሆነው ሀገሪቱ በተከፋፈለችበት ወቅት ነው። በሀገሪቱ የተለያዩ ክፍሎች ግጭቶች ተከስተዋል። በተደጋጋሚ የጎሳ ግጭቶች ነበሩ። የምርጫው መዘግየት፣ እንደዚሁም የተቃዋሚ መሪዎች መታሰር፣ ከዚህም ሌላ ኢትዮጵያ ውስጥ በርካታ የፖለቲካ ችግሮች አሉ። ይሁንና የትግራይ ክልል ላይ አሁን በግልጽ የተጀመረው ግጭት ዋነኛው ነው። ይህም ሀገሪቷን ወደ ያልተረጋጋ ሁኔታ ሊከታት ይችላል የሚሉት ዴቪሰን ግጭቱን ያባባሰው የትግራይ ክልላዊ መንግስት ብቻውን ያካሄደው ምርጫ ሊሆን እንደሚችል በምሳሌነት ይጠቅሳሉ። ጠቅላይ ሚኒስትሩ የወሰዱት እርምጃስ አግባብ ነበር? ጠቅላይ ሚኒስትሩ አሁን ለግጭቱ በምክንያትነት ያቀረቡት ህወሀት ትግራይ በሚገኘው የመከላከያ ካምፕ ላይ ጥቃት አድርሷል የሚል ነው። የፌዴራል መንግስቱ የሚለው ይህንን ነው። ከትግራይ በኩል ደግሞ ሌላ አይነት ታሪክ ይሰማ ይሆናል። ዴቪሰን እንደሚሉት ከሆነ መፍትሄው ግጭቱ እንዳይባባስ ማድረግ ነው። ለዚህም ሁለቱ አካላት ተኩስ አቁም ማድረግ ይጠበቅባቸዋል። ከዚህም ሌላ እንደ ዴቪሰን የዓለም አቀፉ ማህበረሰብ ግፊት ማድረግ ይኖርበት ይገኙበታል። ሌላው በኢትዮጵያ ወቅታዊ ጉዳይ ላይ ዶችቪለ ያነጋገራቸው የፖለቲካ ተንታኝ ፕሮፌሰር ሼል ፕሮንፎል ናቸው። የግጭትና ሰላም ጥናት ተመራማሪና በዚሁ ርዕሰ ጉዳይ ላይ የሚሰራው የኦስሎ አናሊስቲካ መስሪያ ቤት ዳይሬክተር የሆኑት ፕሮንፎን እንደሚሉት ይህ ጠቅላይ ሚኒስትር አብይ አህመድ ኃይላቸውን ለማሳየት የወሰዱት እርምጃ ሳይሆን፣ ጉዳዩ ውስብስብ ነው። እርምጃው ኃይልን ከማሳየት ያለፈና ውስብስብ ነው። አብይ አህመድ ከሚመሩት የኢትዮጵያ ፌዴራል መንግስት አኳያ ካየነው አስፈላጊ ነበር። የፌዴራል መከላከያ ሰራዊቱን ታማኝነት ጥያቄ ውስጥ የሚከቱት የኖርዌይ ተንታኝ፣ ኢትዮጵያ ውስጥ በፌዴራል መንግስትና በትግራይ ክልል መካከል ካለው ግጭት ባሻገር ሰርጎ ገብ እንቅስቃሴዎች በምዕራብ ወለጋና በመላው ሀገሪቷ መንግስትን ፈታኝ የሆኑ ብዙ ነገሮች አሉ ይላሉ። የትግራዩ ግጭት የሰሜን እዝ እና ንብረቶቹን ለመቆጣጠር የሚደረግ ነው። የስልክና የኢንተርኔት ግንኙነት ከመቋረጡ በፊት ከህወሀት የተሰጠው መግለጫ የሰሜን እዝ ወታደሮችና አዛዦች አብይን ለመዋጋት ወደ እነሱ መክዳታቸውን ገልጿል። ይሁንና ይህ ትክክል መሆኑ አልተረጋገጠም። ስለሆነም የአብይ አህመድ ትልቁ ፈተና የመከላከያ ሰራዊቱን ታማኒ አድርጎ ማቆየት ይሆናል ይላሉ ትሮንፎል። የኢፌድሪ ሚኒስትሮች ምክር ቤት ዛሬ ጠዋት በትግራይ ክልልና ለስድስት ወራት የሚቆይ የአስቸኳይ ጊዜ አዋጅ ማወጁም አስፈላጊ ነበር ሲሉ ትሮንፎል ለዶችቬለ ተናግረዋል። የፖለቲካ ተንታኙም ከትግራይ ክልል ጋር የነበረው የስልክና የኢንተርኔት አገልግሎት በመቋረጡ በክልሉ ስላለው ነገር ከሌላ አካል መረጃ ማግኘት መቸገራቸውን ተናግሯል። አሁን ያላቸው መረጃ ሁለቱ አካላት ውጊያ ላይ እንዳሉ ቢሆንም የተባባሰ ጦርነት ውስጥ ሳይገቡ አሁንም ለማስቆም ይቻላል ይላሉ ትሮንፎል።